የኮሚሽኑ ባልደረቦች ለቪኦኤ እንደተናገሩት ምርመራውን ሀገሪቱ ውስጥ ገብተው ማካሄድ ይችሉ ዘንድ ቢጠይቁም ከኤርትራ መንግስት በኩል አዎንታዊ ምላሽ አላገኙም። ሪፖርታቸውን ለማዘጋጀትም በሌላ ዘዴ ለመተማመን እንደ ተገደዱ አስረድተዋል። ይህም በኤርትራ የሰብአዊ መብቶቻቸው ባለመከበራቸው ምክንያት ሸሽተው ወደ ስዊዘርላንድ፣ ኢጣሊያ፣ ጀርመን፣ ስዊድን፣ ኢትዮጵያና ጅቡቲ የሄዱትን ሰዎች ማነጋገር መሆኑን ገልጸዋል። ይህ የአሁኑ ባለፈው ሳምንት በጄኔቭ ለሀያ ስምንተኛው የሰብአዊ መብቶች ጉባኤ ያቀረቡት ሪፖርትም በቃል መሆኑንና ጠቅላላውን የመጨረሻውን የጽሑፍ ሪፖርታቸውን በመጪ ሰኔ እንደሚያቀርቡ የመርማሪው ኮሚሽን ሊቀመንበር ማይክ ስሚዝ ተናግረዋል። የተባበሩት መንግስታት ለአራት ወራት ስለ ኤርትራ የሰብአዊ መብቶች አያያዝ ያካሄደው ምርመራ በጣም ግልጽ የሆነ የሰብአዊ መብቶች ጥሰት እንደሚደርስ ያሳያል ይላል። ሊቀመንበሩ ማይክ ስሚዝ ባለፈው ሳምንት በ28ኛው የሰብአዊ መብቶች ጉባኤ ላይ በኤርትራ ይደርሳል ያሉትን የመብት ጥሰት በዝርዝር አሰምተዋል። ጥረታቸውንም ገልጸዋል። በአምስት የተለያዩ አገሮች ከአራት መቶ ሰዎች ያህል ጋር ቃለ ምልልስ አድርገናል። አንድ መቶ አርባ የሚሆኑ የጽሑፍ ማብራሪያዎችም ደርሰውናል። ባለሙያዎችንም አማክረናል። ከመንግሥትና መንግስታዊ ካልሆኑ መስሪያ ቤቶች ተወካዮች ጋርም ተነጋግረናል። አጠቃላይ ሪፖርታቸውን በመጪው ሰኔ እንደሚያቀርቡና እስከዛው ምርመራቸውን እንደሚቀጥሉ የገለጹት ስሚት ከወዲሁ ግን ግልጽ የሰብአዊ መብት ጥሰቶች በዚያች አገር ውስጥ እንደሚፈጸም መግለጽ እንችላለን ብለዋል። የኤርትራ መንግስት ከጎረቤቶቹ ጋር ያለው የድንበር ጭቅጭቅ ገና አልተፈታም የሚል ሰበብ እያቀረበም ሕዝቡ ላይ የተለያዩ የመብት ጥሰቶችን ያደርጋል ሲሉ ገልጸዋል። በዚህ ጦርነትም ሰላምም የለም በሚል ሰበብ የኤርትራ መንግሥት መላ ሕብረተሰቡን ወታደር አድርጎታል። ብሔራዊ አገልግሎት ግዴታ ሲሆን የተወሰነ ጊዜም የለው። አብዛኛዎቹ ኤርትራውያን የወደፊት ጣፈንታቸው አስተማማኝ ስለ መሆኑ ተስፋ አያደርጉም። ብሔራዊ አገልግሎቱ በውትድርና መስኩም ይሁን በሲቪል ክፍያው እጅግ አነስተኛ በመሆኑ እንኳንስ ቤተሰባቸውን ሊረዱ ቀርተው ለራሳቸው መሠረታዊ ፍላጎት ማማውያ እንኳ አይበቃም ይሉና የመርማሪ ኮሚሽኑ ሊቀመንበር ማይክ ስሚስ ማብራሪያቸውን ይቀጥላሉ። አንደር ዚስ ፕሪቴክስት ዘ ኮንስቲትዩሽን ሀዝ ነቨር ቢን ኢምፕሊመንትድ ኤንድ ዘ ናሽናል አሰምብሊ ኢዝ ኖት ሲቲንግ። በዚሁ ጦርነትም ሰላምም የለ በሚለው ሰበባቸው ምክንያት የኤርትራ ሕገ መንግስት ተግባር ላይ ውሎ አያውቅም። ብሔራዊ ምክር ቤቱም አይሰየምም። አገሪቱ ውስጥ ዛሬ ሕግና ስርዓት የለም። የግለሰቦችን ሰብአዊ መብቶች የሚጥስ ማንኛውም ሰው በሕግ አይጠየቅም። መንግስት የሰዎችን ነጻነት፣ ከቦታ ቦታ መዘዋወርና ሐሳብን የመግለጥ መብቶች አግዷል። የሃይማኖት ነጻነት የለም። ማህበር የማቋቋም ነፃነትም ክልክል ነው። ለኤርትራውያን መታሰር የዕለት ተዕለት ህይወታቸው ነው ሲሉ በመቀጠልም ወንድ፣ ሴት፣ ሽማግሌ፣ ወጣት፣ ሕፃናትንም ጨምሮ የሚሰቃዩባቸው እስር ቤቶች ብዙ ናቸው ብለዋል። በይፋ የሚታወቁና የተደበቁ ከምድር በላይና ከመሬት በታች እስር ቤቶች አሉ። አንዳንዶቹ እንዲያውም ግለቱ እጅግ በከበደበት ሁኔታ ሰዎች የሚቆዩባቸው የብረት ኮንቴነሮች አሏቸው ሲሉም አክለዋል። ሰቆቃ እንደሚፈጸምባቸውም ይናገራሉ። አድማጮች፣ የምርማሪ ኮሚሽኑ ሊቀመንበር ማይክ ስሚዝ ባለፈው ሳምንት ሰኞ በተባበሩት መንግስታት የሰብአዊ መብቶች ሀያ ስምንተኛው ጉባኤ ላይ ያቀረቡትን ቀዳሚ ሪፖርት እዚህ ላይ ልግታና ከባልደረባቸው ቪክቶር ዳንኳ ጋር በቪኦኤ ያደረጉትን አጭር ቆይታ ልመልከት። ያወያየቻቸው ሚኒያፎርቂ ናት። ሪፖርታችሁን ለማጠናከር በአካል ኤርትራ ሄዳችሁ ማየት እንዳልቻላችሁ ገልጻችኋል። ታዲያ በውጭ የሚኖሩ ኤርትራውያን ስደተኞችንና ጥገኝነት ፈላጊዎችን ብቻ በማነጋገር የምታቀርቡት ሪፖርት ምን ያህል ታማኝነት ይኖረዋል ትላላችሁ? የሚል ጥያቄ ሰንዝራለች ምያ። ሊቀመንበሩ ማይክ ስሚዝ ይመልሳሉ። በጣም ጥሩ ጥያቄ ነው። እንዳልኩት ብዙ ሰዎችን አነጋግረናል። ከአራት መቶ በላይ የሚሆኑ ኤርትራውያን ጋር ቃለ ምልልስ አካሂደናል። እርግጥ ጥቃቅን ልዩነቶች ይኖራሉ። ሰዎች የደረሱባቸውን ችግሮች በሚያስረዱበት ጊዜ ስሜታዊ ሊሆኑ ይችላሉ፣ ታሪካቸውን በሚናገሩበት ጊዜ ያገኘናቸውን መረጃዎች በሌላ መንገድ እናጣራለን። ከዚያም ያገኘናቸውን መረጃዎች በሙሉ በተለይም ታማኝነት ይኖራቸዋል የምንላቸውን በአንድ ወገን እናደርጋቸዋለን። በተለያዩ አገሮች የሚኖሩ ኤርትራውያን በአንድ ጉዳይ ላይ ተመሳሳይ ትረካ ካላቸውና ልምዶቻቸው ተመሳሳይነት ካለው እንዲሁም ከተደጋገመ አሳማኝ ሊሆን ይችላል። ሚኒያ ለሌላው በኤርትራ የሰብዓዊ መብቶች አያያዝ መርማሪ ኮሚሽን ባልደረባ ለቪክቶር ዳንኳ ያቀረበችላቸው ጥያቄ ደግሞ ሪፖርታቸውን ቀላልና ታማኝ ለማድረግ በዳያስፖራው ላይ ከመተማመን ለምን ወደ ኤርትራ ሄዳችሁ ሕዝቡን አላነጋገራችሁም? የሚል ነበር። ዳንኳ ይመልሳሉ። ወደ ኤርትራ መሄዱን እንወድ ነበር። ገብተንም ከዜጎች ከራሳቸው መረጃ ብናገኝ ጥሩ ነበር። ሁንም አገሪቱ ውስጥ ገብተን ለመስራት ለመንግስቱ ያቀረብነው ጥያቄ አዎንታዊ ምላሽ አላገኘም። በመሆኑም የቀረን አማራጭ ከኤርትራ ወጥተው በውጭ ሀገሮች የሚኖሩትን ሰዎች ማነጋገር ነው። በዚሁ መሰረት በስዊዘርላንድ፣ በኢጣሊያ፣ በጀርመን፣ በስዊድን፣ በኢትዮጵያና በጅቡቲ ያገኘናቸውን ኤርትራውያን ማነጋገር ነው። አሁን ደግሞ እዚህ በዩናይትድ ስቴትስ እንገኛለን። የኤርትራን ጉዳይ እንዲመረምር በዓለሙ ድርጅት የሰብአዊ መብቶች ጉባኤ የተቋቋመው ቡድን ሀገሪቱ ነፃነቷን ከተጎናጸፈች ወዲህ ተፈጽመዋል የተባሉ ብዛት ያላቸውን ጥሰቶች ጉዳይ ይመረምራል። ይህ የአሁኑ ጊዜያዊ ሪፖርቱ ሲሆን አጠቃላዩን የመጨረሻ የጽሁፍ ሪፖርቱን በያዝነው ዓመት ሁለት ሺ ሰባት ሰኔ ለሰብአዊ መብቶች ምክር ቤቱ ያቀርባል ተብሎ ይጠበቃል። ለማንኛውም የኤርትራው አምባሳደር ተስፋ ሚካኤል ጌርሃቱ በወቅቱ ለሀያ ስምንተኛ የሰብአዊ መብቶች ጉባኤ በመንግስታቸው ላይ ለቀረቡ የመብት ጥሰቶች ክስ መልስ ሰጥተዋል። በቃል የቀረበው የክስ ሪፖርት የሚመለከተውን ሀገር ያላማከረ በመሆኑ ከጥቅሙ ይልቅ ጉዳቱ ያመዝናል ብለዋል አምባሳደር ተስፋ ሚካኤል። በማከልም ኤርትራ ውስጥ በጅምላ ሆን ተብሎ የሚፈጸም የሰብአዊ መብቶች ጥሰት የለም። የሚቀርቡት ክሶች ከፖለቲካ ጋር የተያያዙ ናቸው። ኤርትራ ቃል በመግባት ብቻ ሳይሆን በተግባርም ከሰብአዊ መብቶች ኮሚሽንና ሌሎች የመብት ጥበቃ ድርጅቶች ጋር ትብብሯን አሳይታለች በማለትም አብራርተዋል። አጣሪ ቡድን አስተማማኝ ባልሆነ ማረጋገጫ በሌለውና በስሜታዊነት በቀረበ መረጃ ላይ በመተማመኑም የልኡካን ቡድናቸውን እንዳሳዘነ አምባሳደሩ ተናግረዋል። እንደ ኢትዮጵያና ጅቡቲ ባሉ ከኤርትራ ጋር ጸብ ፈላጊ ሀገሮች ላይ መተማመንና መተባበር ደግሞ ተቀባይነት የሌለው ብቻ ሳይሆን የዓለሙን ድርጅት መርሆዎች ይጥሳል ብለዋል። በዚህ መልክ የሚቀርቡ ሪፖርቶችም ትክክለኛ ስለማይሆኑና ምክር ቤቱን ስለሚያሳስቱ ውድቅ ሊደረጉ ይገባል ሲሉም የኤርትራው አምባሳደር ተስፋ ሚካኤል ጌራቱ ለ28ኛው የተባበሩት መንግሥታት ድርጅት የሰብአዊ መብቶች ጉባኤ ምላሽ ሰጥተዋል።